ከደቡብ ሱዳን በያዝነው የአውሮፓ ዓመት የመጀመሪያ ስድስት ወራት ወደ ዩጋንዳ ከገባው የሚበልጥ ቁጥር ያለው ስደተኛ ባለፉት ሶስት ሳምንታት ውስጥ ብቻ መግባቱን የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የስደተኞች ጉዳይ ከፍተኛ ኮሚሽነር ከሚገኝበት ጄኔቫ ሊሳ ሽላይን ተከታይን ዘግባለች። ሰሎሞን አባተ ያቀርበዋል። ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ሐምሌ አንድ በተቀናቃኞቹ ወገኖች መካከል ውጊያ ከተጀመረ ወዲህ 37 ሺ ደቡብ ሱዳናውያን ድንበር እያቋረጡ ወደ ዩጋንዳ መግባታቸውን የስደተኞች ጉዳይ ከፍተኛ ኮሚሽነሩ አስታውቋል። ሶስት መቶ ሰው የተገደለበት ግጭት ለጊዜው ጋብ ቢልም በዋና ከተማይቱና በሌሎችም አካባቢዎች ውጥረቱ እንደ በረታ መሆኑ ተገልጿል። ሁኔታው ወደ ተሻለ መረጋጋት ይሄዳል የሚል እምነት እንደሌለው የመንግስታቱ ድርጅት የስደት ጉዳዮች መርሃ ግብር አመልክቷል። የሚሰደደው ሰው ቁጥርም እየጨመረ መምጣቱ እየተነገረ ነው። የዩኤንኤችሲአር ቃል አቀባይ ኤድሪያን ኤድዋርድስ በሰጡት መግለጫ ከአስር ቀናት በፊት ወደ ዩጋንዳ የሚገባው ሰው ቁጥር በቀን በአማካይ አንድ ሺ አምስት መቶ የነበረ ሲሆን ባለፈው ሳምንት ውስጥ ግን ቁጥሩ ወደ አራት ሺህ ማሻቀቡን አመልክቷል። አሁን እየመጡ ያሉት ሰዎች የሚናገሩት ውጊያ እንደቀጠለ መሆኑን ነው። የታጠቁ ኃይሎች ዘረፋ እንደሚያካሄዱ፣ ቤቶችን እያቃጠሉ ሲቪሎችን እየገደሉ መሆናቸውንም እየተናገሩ ነው። አንዳንድ ሴቶችና ሕፃናት እንደሚሉት ታጣቂዎቹ በሚያካሄዱት ምልመላና ወንዶቹ ድንበር እንዳያቋርጡ በመከልከላቸው ምክንያት ከባሎቻቸውና ከአባቶቻቸው ጋር ተለያይተዋል። ፕሬዚደንት ሳልቫ ኪር ተቀናቃኛቸው የነበሩትንና ፈርመውት በነበረው ስምምነት መሰረት ወደ ጁባ ተመልሰው የነበሩትን ምክትል ፕሬዝደንቱን ሪያክ ማቻርን ስምምነቱን ሲያደራድሩ በነበሩት ታባን ዴንግ ጋይ ከተኳቸው ወዲህ የፖለቲካው አዝማሚያ መለወጡ እየተሰማ ነው። ይህ ሁኔታ በተቃዋሚዎቹ በራሳቸው መካከል መከፋፈል እየሰፋ መምጣቱን እንደሚጠቁም ታዛቢዎች እየተናገሩ ናቸው። እነዚህ አዳዲስ አዝማሚያዎች በሁኔታው ላይ ስለሚኖራቸው ጫና መናገር እንደማይችሉ የዩኤንኤችሲአሩ ቃል አቀባይ ኤድዋርድስ አመልክተዋል። ይሁን እንጂ አዲሶቹን ስደተኞች ማስተናገድ የሚቻልበት ሁኔታ በጥብቅ ያሳሰበው መሆኑን ቃል አቀባዩ ለቪኦኤ ገልጸዋል። This one is a, an extremely worrying one, given the limited capacities that there are. ይህ አብስቶ የሚያሳስብ ጉዳይ ነው። እዚህ ያለን አቅም እጅግ የተወሰነ ነው። ዩኤንኤችሲአር መሰረታዊ የሆኑ ሕይወት ማቆያ ድጋፎችን ከመስጠት ያለፈ መጠለያን ጨምሮ ሌሎች አገልግሎቶቹን የማቅረብ አቅም እንደሌለው ተናግረዋል ቃል አቀባዩ። ለማንኛውም ግን ሌሎች ዘላቂ መፍትሄዎች እስከሚገኙ ድረስ አዳዲስ መጪዎቹን ለማሳረፍ ሲባል ጊዜያዊ መጠለያዎች እየተሰሩ መሆናቸውን ቃል አቀባዩ ኤድዋርድስ አክለው አመልክተዋል።